የአሜሪካ ድምፅ ራዲዮ ጣቢያ ነው። ግለሰቦችን ቤት እንዴት እንደዚህ ሆቴል፣ ብሮሰሪ፣ ሱቆችን በቃ ቶታ የማቃጠል ባሉበት የማቃጠል እንደዚህ አይነት ነገሮች ነበር ሲደረግ ነበር። ከሲዳማ የክልል ጥያቄ ጋር ተያይዞ በአንዳንድ ከተሞች የተቀሰቀሰውን ግጭት አስመልክቶ ለአሜሪካ ድምፅ አስተያየት የሰጡ የዓይን ማኞች ናቸው። የሰማቸዋቸው ዝርዝሩን ይዘናል። የገባው መከላከያ ከያነዱ ወረዳ ና ከያነዱ አካባቢ ወጥቶ ወደ ካምፕ ቢመለስ ና ሕዝቡ ቁጭ ብለው በጉድማሌ እንደተለመደው ተወያይቶ ሰላምና መረጋጋት እንዲኖር እንዲያደርግ ጥረት እያደረግን ነው። የሲዳማ አርነት ንቅናቄ ዋና ጸሐፊ እና የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ የቁጥጥር ኮሚቴ አባል አቶ ለገሰ ላንቃሞ ናቸው። በዚሁ የክልሉ የጸጥታና የተፈጠረውን ቀውስ አስመልክተው ከተናገሩት የተወሰደ ነው። ሙሉ ቃለ ምልልሱ በዕለቱ አቢሬስ ይቀርባል። ዋና ዋና ዜናውን ለመጥቀስ ቀዳሚውና ዘገባም የታከለበት ዜናችን አሁን በቅንጫቤ ያሰማ ነው እና የሲዳማን ክልል እንሁን ጥያቄ ተከትሎ የተነሳ ሁከት ዛሬም ቀጥሏል የሚለው ነው። ሌሎችም ርዕሶች አሉን። ጠቅላይ ሚኒስትር አብይ የኤርትራን ጉብኝት አጠናቀው ዛሬ አዲስ አበባ ተመለሱ። የኢራንን ሰው አልባ አውሮፕላን አወደም ስትል ዩናይትድ ስቴትስ የተናገረችውን ኢራን ረኔ ወደመብኝ አውሮፕላን የለም ስትል አስተባበለች። ሌሎችም አሉ። ጤና ስጥልን፣ እንደምናመሻችው ክብራትና ክብራን አድማጮቻችን ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ አርብ ሐምሌ 12 2011 ዓ ም ስርጭታችን ጋር አስተናጋጆች አሉላ ከበደና አዲሱ አበበንን ንጉሥቱ ታምሬ ፕሮግራሙን ስርጭቱን እየመራ እስከ አራት ሰዓት አብረን ይቆያል። መሐንዲሳችን ካርል ስተርሊንግ ነው። አሁን የሰዓቱን የዓለም ዜና። የሲዳማን ክልል እንሆን ጥያቄ ተከትሎ በዞኑ ከተሞች የተቀሰቀሰው ሁከት ዛሬም ቀጥሎ ውሏል። በሁከቱ እስካሁን የዘጠኝ ሰዎች ሕይወት አልፏል፣ በርካቶች ቆስለዋል፣ ግምቱ ያልታወቀ ንብረትም ወድሟል። የሁከቱ ሰለባ የሆኑ እንደሚናገሩት በአንዳንድ በሲዳማ ዞን ከተሞች ተቃውሞው ዛሬ መልኩን ቀይሮ ማንነትን በመለየት በመኖሪያ ቤትና ንብረት ላይ ጥቃት ደርሷል። መንግሥት ተጨማሪ ኃይል በማስገባት ሰላማችንንና ደህንነታችንን ያረጋግጥ ሲሉ ጠይቀዋል። ትናንት በሐዋሳ ከተማ ሦስት ሰዎች መሞታቸው ይታወሳል። ዛሬ ሐዋሳ የተረጋጋች መሆኗም ይነገራል። በሌላ በኩል የሲዳማ አርነት ንቅናቄ ዛሬ በሰጠው መግለጫ ከአስር በላይ ሰዎች በመልጋ ወረዳና አካባቢው ሞተዋል። በግጭቱ ማዘናቸውን የገለጡት የክልሉ ርዕሰ መስተዳድር አቶ ሚሊዮን ማቴዎስ ሕዝቡ እንዲረጋጋ ጠይቀዋል። የክልሉ ፖሊስ ኮሚሽን በበኩሉ ችግሩን በቁጥጥር ስር ለማዋል የጸጥታ ኃይል እየሰራ መሆኑን ገልጧል። ቅድም እንዳልነው በአብይ ርዕስ እንዘግብበታለን። ጠቅላይ ሚኒስትር አብይ አህመድ በኤርትራ ያደረጉትን የሁለት ቀናት የሥራ ጉብኝት አጠናቀው ዛሬ ተመልሰዋል። የኤርትራው ፕሬዚዳንት ኢሳያስ አፈወርቂና አማካሪያቸው አቶ የማነ ገብረአብ አሸኛኘት አድርገውላቸዋል። ከጠቅላይ ሚኒስትር አብይ አህመድ ጋር አብረዋቸው ከተጓዙት ከፍተኛ የኢትዮጵያ ባለስልጣናት አንዱ የገንዘብ ሚኒስትሩ አቶ አህመድ ሸዴ የስርጭት ጉብኝ የስራ ጉብኝቱ እጅግ ውጤታማ እንደነበር መናገራቸውን ጠቅሶ የአስመራው ዘጋቢያችን ብርሃነ ብርሄ ተከታዩን አድርሶናል። ዛሬ ጠዋት ፕሬዚደንት ኢሳያስ አፈወርቂና ጠቅላይ ሚኒስትር ዶክተር አብይ አህመድ በሁለቱ ሀገራት ከፍተኛ ባለስልጣኖች ታጅበው ካረፉበት አስመራ ፓላስ ሆቴል እስከ አስመራ ዓለም አቀፍ አየር ማረፊያ ድረስ ለሶስት ኪሎ ሜትር ያህል በእግሩ ተጉዘዋል። በመንገድ ላይ የክረምት የልማት ስራ እየሰሩ የነበሩ ተማሪዎችንም በመቀላቀል የችግኝ ጉድጓድ ቆፍረዋል። የኢፊድሪ የፋይናንስ ሚኒስትር አቶ አህመድ ሽዴ በአስመራ ዓለም አቀፍ አየር ማረፊያ ከቪኦኤ ጋር ባደረጉት አጭር ቆይታ የሁለቱ ቀናት የስራ ጉብኝት ዋነኛው አላማ በኤርትራና ኢትዮጵያ መካከል የተፈረመውን የሰላምና የትብብር ስምምነት አንደኛ ዓመትን ምክንያት በማድረግ ባለፈው አንድ ዓመት የተሰሩ ስራዎችን በመገምገም በቀጣይ መደረግ ስላለባቸው ስራዎች ለመወያየት እንደሆነ ተናግረዋል። የዛሬ አንድ ዓመት ነው የሁለቱን ህዝቦች የሰላም ፍላጎት ለማሳካት ታሪካዊ ስምምነት የፈጸሙት። ይህም ደግሞ ከፍተኛ ውጤት ያመጣ የሁለቱን ህዝቦች በከፍተኛ ደረጃ የጠቀመ በቀጠናውም ሰላም በከፍተኛ ደረጃ አስተዋጽኦ ያበረከተና ብዙ የህዝብ ለህዝብ ግንኙነቶች የተለያዩ በጋራ ልማት ለመስራት የሚያስችሉ ስራዎች የተሰሩበት አመት ነው የነበረው። በሁለቱ አገር ህዝቦች እና መንግስታት ፖለቲካሊ በሰላምም ተቀራርቦ ለመስራትና አቅማቸውን በጋራ ወደ ልማት ለማዞር ትልቅ እድል የፈጠረ ስምምነት ነው የነበረው፣ ታሪካዊ ስምምነት ነው። ሁለቱ መሪዎች በተጨማሪ በመሰረተ ልማት ስራዎች ላይ ብዙ መሰራት እንዳለበት በመገንዘብ በቀጣይ መሰራት ስላለባቸው የጋራ የመሰረተ ልማት ስራዎች የትራንስፖርትና የወደብ ስራዎች ከዛም ባለፈ የቀጠናውን ህዝቦችና አገሮችን ለማስተሳሰር በሚያስችሉ ጉዳዮች ላይ ውጤታማ ውይይት እንዳካሄዱ አቶ አህመድ ሽዴ ተናግረዋል። በሁለተኛ ደግሞ በመሰረተ ልማት ብዙ ስራ መስራት ይጠበቅብናል። በአሰብ ኮሪዶር፣ እንዲሁም በመሰዋ ኮሪዶር፣ በሌሎቹም አካባቢዎች የጋራ መሰረተ ልማት ለማልማት የሚቻልባቸው አካሄዶች ላይ ውይይት ተካሂደዋል። በአቪዬሽን ሴክተርም በትብብር ለመስራት የካርጎ ኤክስፖርትም ይሁን የህዝብ ትራንስፖርት የበለጠ ለማጠናከር የተለያዩ ውይይቶች ተደርጓል። እንዲሁም የቀጠናውን ትስስር በተለይ ምስራቅ አፍሪካን ህዝቦችና አገሮች የማስታሰር ስራ ለቀጣይ በጋራ እንዴት መሰራት እንዳለበት ሰፊ ውይይት የተደረገና እጅግ በጣም ውጤታማና የተጀመረውን የሰላም ሂደት የበለጠ የሚያጠናክሩ ስምምነቶች የተደረሱበት ነው ማለት ይቻላል። ትላንት ሐምሌ 11 ሁለቱ መሪዎች በሁለቱ አገራት ከፍተኛ ባለስልጣኖች ታጅበው ከአስመራ ወደ ሴዲሺ እንዲሁም በነፋሲት ደቀምሐረ የአስፋልት መንገድ ላይ እየተሰሩ ያሉ የማስፋትና የድልድይ ስራዎችን ጎብኝተዋል። ከጠቅላይ ሚኒስትር ዶክተር አብይ ጋር የኢፌዴሪ የፋይናንስ ሚኒስትር አቶ አህመድ ሽዴ የጠቅላይ ሚኒስተር ጽህፈት ቤት ዳይሬክተር ዶክተር ሹመቴ ግዛውና የኢትዮጵያ አየር መንገድ ዋና ስራ አስኪያጅ አቶ ተወልደ ገብረ ማርያም አብረዋቸው መጥተው ነበር። ብርሃነ በርሀ ለአሜሪካ ድምፅ ከአስመራ አንድ የኢራንን ሰው አልባ አውሮፕላን በሆሙዝ ስትሬት ውስጥ አውድም ያለው ስትል ዩናይትድ ስቴትስ የሰጠችውን ቃል አንድም የወደምብኝ ሰው አልባ አውሮፕላን የለም ስትል ኢራን አስተባበለች። ምናልባት ዩናይትድ ስቴትስ ተሳስታ የራሷን ሰው አልባ አውሮፕላን አውድማ ይሆን እንዴ ሲሉ ያስተባበሉት የኢራኑ ምክትል ውጭ ጉዳይ ሚኒስትር አባስ አራጋቺ ናቸው። ዩናይትድ ስቴትስ የኢራንን ሰው አልባ አውሮፕላን ማውደሟን ትናንት ሐሙስ ይፋ ያደረጉት ፕሬዚዳንት ዶናልድ ትራምፕ ነበሩ። የጣሊያኗ ፍልሰተኞችን ባሳፈሩ መርከቦች ላይ የጣለችውን እገዳ ጥሰዋል የተባሉት የጀርመን ነፍስ አድን መርከብ ካፒቴን የአውሮፓ ህብረት አባል አገሮች ለወደፊቱ ፍልሰተኞችን ይቀበላሉ የሚል ተስፋ እንዳላቸው ትናንት ተናገሩ። ካፕቴን ካሮላ ራኬቲ ህጋዊ ፍቃድ የሌላቸውን ፍልሰተኞች ረድተዋል በሚል ተጠርጥረው በአንድ የሲሲሊ ፍርድ ቤት ቀርበው በተጠየቁበት ጊዜ ነው ይህን ያሉት። የአሜሪካ ድምጽ ዘጋቢ ሳቢና ካስቴል ፍራንኮ ያጠናቀረችውን ዘገባ አዳነች ፍስሀዬ ታቀርበዋለች። ካሮላ ራኬቴ አግሪጀንቶ በተባለች ከተማ በሚገኝ ፍርድ ቤት ቀርበው ከአራት ሰዓታት ላነሰ ጊዜ ከተጠየቁ በኋላ ሲወጡ ጭብጨባና ብራቫ የሚሉ የሙገሳ ጩኸቶች እንደጠበቋቸው ተዘግቧል። ከፍርድ ቤቱ ውጪ የተሰባሰቡ ሰልፈኞች ህይወትን ከባህር ማዳን ወንጀል አይደለም የሚሉ መፈክሮች ይዘው ታይተዋል። የ31 ዓመት ዕድሜዋ ካፕቴን ራኬቴ ለጋዜጠኞች በሰጡት መግለጫ ለሁለት ሳምንታት ያህል በዓለም አቀፍ ባህሮች ሲንከራተቱ ከቆዩ በኋላ ለምን ላምፔዱሳ እንደ ገቡ በፍርድ ቤቱ በመናገራቸው ደስታ እንደተሰማቸው ገልጸዋል። ራኬቴ ወደ ወደቡ እንዳይገቡ የተሰጣቸውን ትዕዛዝ ጥሰው በመግባት ፍልሰተኞች ያሳፈረው መርከባቸው የፖሊስ ጀልባን ከመታ በኋላ እንደ አውሮፓ አቆጣጠር ሰኔ 29 ቀን ነበር የታሰሩት። አንድ የአግሪጀንቶ ዳኛ ታዲያ ካፒቴኗ የባህር ህግን ነው የተከተሉት ከሁሉም አስቀድሞ አደጋ ላይ የወደቁትን ማዳን በማለት ከቁምስርነት ነጻ እንዲሆኑ በየኑ ካፕተኗ ለምን ላምፔዱሳ እንደ ገቡ ሲያስረዱ ያሳፈሯቸው ፍልሰተኞች የጤንነት ሁኔታ ስላሳሰባቸው መሆኑን ገልጸዋል። አዲሱ የአውሮፓ ህብረት ኮሚሽን ከባህር ያዳኗቸውን አይነት ፍልሰተኞችን ይቀበላል የሚል ተስፋ እንዳላቸው ለጋዜጠኞች ተናግረዋል። ከፓርላማው ምርጫ በኋላ የመጣው አዲሱ የአውሮፓ ህብረት ኮሚሽን እንዲህ አይነቱን ሁኔታ ለማስወገድ የሚችለውን ሁሉ ያደርጋል የሚል ተስፋ አለኝ። ለወደፊትም ማንኛውንም የሲቪል መርከብ ያዳናቸውን ሰዎች ለመቀበል መላ የአውሮፓ ሀገሮች ተባብረው ይሰራሉ የሚል ተስፋለኝ። አለኝ። የኢጣሊያ መንግስት በህገ ወጥ ፍልሰት ላይ ጠንካራ አቋም ይዟል። ፍልሰተኞችን ከባህር አድነው ያሳፈሩ መንግስታዊ ያልሆኑ ድርጅቶች መርከቦች በኢጣሊያ ባህሮች እንዳይገቡ የሚያግድ ፖሊሲ አውጥቷል። ራኬቴን በሚመለከት ግን ተጨማሪ ምርመራ እንደማይጠብቃቸው መርማሪዎች ገልጸዋል። ከፈለጉ ወደ ጀርመን ለመመለስ እንደሚችሉ ጠበቆቻቸው ተናግረዋል። በተጨማሪም ራኬቴ ያሁን ሲዋች ማለት የባህር ጥበቃ የተባለው መርከብ ካፒቴን አይደሉም፣ የሰራተኞች ለውጥ ተደርጓልና ሲሉም ጠበቆቻቸው ተናግረዋል። አድማጮች፣ ለሰዓት ያለን ዜና በዚሁ አበቃ። ክብራት ና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። የምሽቱ አስተናጋጆች አሉላ ከበደ ና አዲሱ አበበነን በአለም ዜና የጀመረው መደበኛ ፕሮግራም በ22 በ25 ና በ31 ሜትር ባንዶች አጭር ሞገድ እንዲሁም በናይል ሰዓት እስከምሽቱ አራት ሰዓት ይቀጥላል። የዕለቱ አብይ ርዕስ ነው። ቀጣዩ አሉላ ግን በዜና መልክ ያዘጋጀሁት አንድ ዜና ነበረ። አብዛኛው የዩናይትድ ስቴትስ ግዛት በከፍተኛ የፀሐይ ቃጠሎ ውስጥ እንደሚገኝ ሜቴዎሮሎጂስቶች አረጋግጠዋል። ዛሬ መካከለኛ ሰሜን ምዕራብ ና ዩናይትድ ስቴትስ ያለው በተለይ ቅዳሜ ና እሁድ ሙቀት መውጣት ከፍተኛ ነው። ቅዳሜ ደግሞ ትልቁ 87 ሚሊዮን የሚበልጥ አሜሪካዊ የሚኖርባቸው ቦታዎች ቃጠሎና ሀሮ እንደሚሆኑ ተጠቁሟል። ብዙ ሰው ቤቱ እንዲቆይ ወዲያ ወዲህ እንዳይል በመኪናም ከሄደ ኤሲ ያለበት መኪና ውስጥ እንዲቀመጥ ልክ ነው ከፍ ያለ ሙቀት ነው አዲሱ እንዳልከው በሴንቲግሬድ ሲለካ ለኢትዮጵያውያን አድማጮች እንዲያመች ወደ 43.3 ዲግሪ ይገመታል የነገው ሙቀት ይደርሳል ተብሎ የሚታሰበው ታዲያ ይህን ሙቀት ለማነጻጸር አዲሱ ያስቸግራል ለኢትዮጵያውያን አድማጮቻችን ለዚህም ሀገር ከተለመደው አንዳንዴ ከፍ ብሎ ከሚታየው ውስጥ ነው እና ለሁሉም ሙቀቱ አለ ሙቀቱን የሚታደግ ሁኔታም አብሮ አለ አሁን ሙቀት ሙቀት ሲበዛ እሸሻለሁ እኔ ኮት ለብሰ ችግር የለኝ። ሌላ ቀን ራዲዮ መጽሄታ እናብራራለን። አዲሱ አድማጮች አሁን በቀጥታ ወደ ዕለቱ ቢሬስ በይቅርታ የሲዳማ ዞንን የክልልነት ጥያቄ ተከትሎ በተፈጠረ የጸጥታ ችግር ከትናንት ጀምሮ ሀያ የሚሆኑ ሰዎች እንደተገደሉ የሲዳማ አርነት ንቅናቄ ዋና ጸሐፊ ለቪኦኤ ገልጠዋል። ብዙ ሰዎች መቁሰላቸውንም ይናገራሉ። በሌላ ዜና የሲዳማን ክልል እንሁን ጥያቄ ተከትሎ በዞኑ ከተሞች የተቀሰቀሰ ውከት ዛሬም ቀጥሎ ውሏል። በውከቱ እስከ ዘጠኝ የሚደርሱ የ ሰዎች ሕይወት አልፈዋል። በርካቶች ቆስለዋል። ግምቱ ያልታወቀ ንብረት ወድሟል። የህውከቱ ሰለባ የሆኑት እንደሚናገሩት በአንዳንድ በሲዳማ ዞን ከተሞችም ተቃውሞ ዛሬ መልኩን ቀይሮ ማንነትን በለየ የመኖሪያ ቤትና ንብረት ላይ ጥቃት ደርሷል። መንግስት ተጨማሪ ኃይል በማስገባት ሰላማችንና ደህንነታችንን ያረጋግጥ ሲሉም ጠይቀዋል። ትናንት በሐዋሳ ከተማ ሶስት ሰዎች መገደላቸው ይታወሳል። ዛሬ የሐዋሳ ከተማ ተረጋግታለች ነው የተባለው። በሌላ በኩል የሲአን ሲአን ዛሬ በሰጠው መግለጫ ከአስር በላይ ሰዎች በመልጋ ወረዳና አካባቢው ተገድለዋል። በግጭቱ ማዘናቸውን የገለጹት የክልሉ ርዕሰ መስተዳድር አቶ ሚሊዮን ማቴዎስ ህዝቡ እንዲረጋጋ ጠይቀዋል። የክልሉ ፖሊስ ኮሚሽን በበኩሉ ችግሩን በቁጥጥር ስር ለመዋል የጸጥታ ኃይል እየሰራ ነው ነው ያሉት። ዮናታን ዘብዲዮስ ተጨማሪ ዘገባ ይዟል። ትናንት በሐዋሳ ከተማ ተፈጥሮ የዋለው ግጭት ዛሬም በሲዳማ ዞን በሚገኙ በሌሎችም ከተሞች ቀጥሎ የዋለ ሲሆን ለሞት ምክንያት የሆነ መሆኑን የአካባቢው ነዋሪዎች እየተናገሩ ይገኛሉ። ግጭቱ ዛሬ መልኩን ቀይሯል፣ ያሉት ነዋሪዎች ማንነትን የለየ ነው ያሉት የንብረት ማውደምና የመዝረፍ እንዲሁም የማቃጠል ወንጀል ተፈጽሟል ሲሉ ነው በስልክ ደውለው ለቪዮ የገለጹት። መንግስት ተጨማሪ ሰራዊት በማስገባት ሰላም እንዲወርድ እንዲያደርግና ደህንነታቸውን እንዳስጠብቅም ጠይቀዋል። ከሐዋሳ ከተማ በቅርብ ርቀት በሚገኙ በለኩና በሐዋሳ ከተማ በቅርብ ርቀት በሚገኙ በለኩና በመሮቾ ከተማ በተፈጠረ ግጭት ቁጥራቸው አስር የሚደርስ ሰዎች መሞታቸውን ነው። ከከተማው የመንግስት አስተዳደር ሕዝብ ግን የተገኘና የሆስፒታል መረጃ የሚያሳየው ሆስፒታል እናንተ ማ በአለታ ወንዶ ከተማም ችግር እንደነበረ የገለጹት የከተማ ነዋሪዎች ሀብት የማውደም ንብረት የማቃጠል ወንጀል ተፈጽሟል ነው ያሉት። በከፍተኛ ሁኔታ ንብረታቸው እንደወደመባቸው የተናገሩት የከተማዋ ነዋሪ ይህ ወንጀል ድርጊት ትላንት ከቀን ጀምሮ እስከ ማታ ሌሊቱ አራት ሰዓት መሰንብ መቆየቱን ተናግሯል። ጉዳቱን አስከፊ ያደረገው የጸጥታ ኃይል በጊዜ መድረስ አለመቻሉ መሆኑንም ተናግረዋል። ያለው ነገር እስካሁን ያሉ ከተማች እየበተናቸው ነው፣ እየተተኮሰ ነው። የተዘረፉ ቤት አለ፣ ሱቆችም ተዘርፈዋል። ብዙ ብዙ በቃ ያልተነካከቱ የለም። በጣም ብዙ የተመለሰው ማለት ቤታቸው ማድረግ ጉሮቤት ምናምን እንደሁን ዘርፈረ ደግሞ ያው በጣም መሥሪያ ቦታቸውንም እንዳለ ዘርፏቸው፣ እንደገና ደግሞ ቤታቸው መኖሪያ ቤትም ገብተው ሰብረው ዘርፈዋል። ሱቅ ተዘርፏል። ለመኖሪያ ቤትም ደግሞ እዚህ ጎረቤት ያሉት ደግሞ ጉራቢዎች ናቸው። እነሱም ደግሞ እንዳለጋቸው ሲጠፉ የሰረፉ አቶ ሌሎች ምናምን እንዳለ ሱቅ ምንም ነገር የለመከበ ከተማ ውስጥ በጣም ትለኛ እንትን ያለ የፀጥታ ሀይል የመጣ ጉዳት ከደረሰ በኋላ ነው ወይ ቀድሞ ገብተዋል? ይህ ጉዳት ከደረሰ በኋላ ነው። ስንት ሰዓት ነው የመጡት? ማታ ወደ ሶስት ሰዓት አካባቢ ሳይገበበት፣ ሶስት ሰዓት አራት ሰዓት አካባቢ ነው። እኛ አካባቢ አሁን ይህንን ቤት አይተው እነሱ ናቸው እንደውም ዘግተው የተቆሱት። ከዚህ በተጨማሪ በአፖስቶ በሀገረ ሰላም ስላምና በይርጋለምም ተመሳሳይ የፀጥታ ችግር እንዳለ ነው ነዋሪዎች የምናገሩት። ትናንት ከረፋዱ አራት ሰዓት አካባቢ ነበር ለውጡ የጀመረው ወጣቶች በመሰባሰብ መንገዱን አስፓልቱን በመሙላት ለመደት በድንጋይ መንገዶችን በኖር በማድረግ ማለት ነው የጀመረው ጉዳይ እንግዲህ ያለ እንግዲህ የመንግስት መኪና ላይ አጥሮች ላይ ድንጋይ በመወርወር የመንግስት መኪኖችን በማቃጠል፣ ከዛ ቀጥሎ ደግሞ ኒቤቴደ የቤት ሰዎችን ለማስፈታት ወደ ሙከራ ሲደረግ ነበር። ደገመቶ ደግሞ የግለሰቦችን ቤት እንደዚህ ሆቴል፣ ግሮሰሪ፣ ሱቆችን ዕቃ አውጥቶ የማቃጠል ባሉበት የማቃጠል እንደዚህ አይነት ነገሮች ነበር ሲደረግ ነበረው። ወደ ማጠቃይም ደግሞ የአራዳ የሚባለው ሰፈር ትንሽ ከበድ ያለ ነበር። ወደዛ የዱቄት ፋብሪካ ተቃጥለዋል። ወደዛ ተቃጥለዋል፣ ወድበዋል። ዛሬ ውሎ አልጠፋም እሳቱ የዱቄት ፋብሪካ የእሱ ቤት እንደውም ዱቄት ፋብሪካው መኖሪያ ቤቱ መኪናም ጭምር ነው የጋየው። ና ያንድ ሰው ይህን ያህል ትንሽ ይከብዳል፣ ደግሞ የሀገር ንብረት ነው። ዛሬም እንደዚህ የሚቀጥለው ወደዛ አሊ የሚባል ሰው ያለ እዛም፣ የእሱ ዱቄት ፋብሪካ እንደገና የእሱ ወፍጮ ቤትም የተቃጠልበት ሁኔታ ያለው ፈረንጆች የሚያርፉበት ክፍል ተቃጥሎ ሶስት መኪኖች እንደዚሁ ነደዋል። የአንድ ፈረንጅ እንዲያውም ልጆቹ አቡስ ከአስፋት ደርሰው በአራት ክፍል የተገኙበት ሁኔታ ነው ያለው እና ዛሬም እንደዚሁ ቀጥሎ አቦስቶ የሚባለው ቦታ ላይ ነው እየተለየ ነው እየተደረገ ያለው። የአንድ አቦስቶ አካባቢ ላይ አንድ ልጅ አሁን ከቅም በላይ ሆኖ ፌዴራል ላይ ሲወረወር ወደ ጌዛ አካባቢ እንደተመሳተንተናል፣ አራዳማ አካባቢ እንደዚህ ሳይቃጥሎ ተው የሚባሉ እንዲህ እንዲህ ብለው እንደዛ አካባቢ ፌዴራል ያው እርምጃ ውስጥ የተወሰኑ ልጆች መኝታታቸውን ሰምተናል። ከአቅም በላይ እየሆነባቸው ይመስለኛል እነሱም። እና ምናልባት ህብረተሰቡ አመራሩና ያለው አካል ለባብ ተናቦ ሳካል ተሻለ ከባድ ነው ቢሆኑ ከኋላ የሚሰጠውን ተልእኮ በደንብ ማየት ያስገብጋል። አሁን ልጆቹን ብቻ ሳይሆን በሌላ በኩል የስዳማ አርነት ንቅናቄ ሲአን ዛሬ በሰጠው መግለጫ ከአስር በላይ ሰዎች መሞታቸውን ነው የንቅናቄው የህዝብ ግንኙነት ኃላፊ አቶ ደሳለኝ ሜሳ የተናገረው የመከላከያ ሰራዊትም ዞኑን ለቆ እንዲወጣም ጠይቋል። ንቅናቄው አሁን እየተረጋጋ ቢሆንም አንዳንድ ወረዳዎች አካባቢ መከላከያ ሰራዊት ገብቶ ህብረሰቡ እየተጋጨ ስለሆነ መከላከያ ሰራዊቱ አካባቢን በአስቸኳይ ለቆ እንዲወጣና ህብረሰቡም ወደ ነበረበት ሰላሙ እንዲመለስ በሂደትም ደግሞ ከምርጫ ቦርድ የተነገረውን ነገር በትዕግስት ጠብቆ ያለውን ነገር ተከታትሎ መብቱን እንዲያስከብር እንዲረጋጋ መልዕክት ለማስተላለፍ ነበር። መልካም። መከላከያ ሰራዊት እንግዲህ የህዝቡን ሰላም ለማስጠበቅ በሚል ነው መሰለኝ። አይገባውና የሲአን አቋም ነው። አለ መረጋጋት ሰላም እንዴት ሊወርድ ይችላል? ምርጫ ቦርድ በውሳኔ አደራጃለሁ ብሎ እጅግ በጣም በዘገየ ሰዓት ያደረሰው መረጃ በሚመለከተው አካል አቋም ሊያስቀይር በሚችል ሁኔታ ህዝቡ ጋር ተወርዶ የተሰጠው መረጃ በሌለበት ሁኔታ ህዝቡ ተረብሾ ተቆጥቶ ባለበት፣ መከላከያ ሰራዊት ደግሞ ሲንቀሳቀስ የተቆርጣዊ ማህበረሰቡና መከላከያ ሰራዊት መካከል ግጭት እየተነሳ ነው። በዚህም በርካታ ህይወት ጠፍቷል፣ አካል ጎድሏል፣ ንብረትም ሊወድ ነው ያለው። ስለዚህ የመከላከያው መግባት የህዝቡን ሰላም ሊጠብቅ አልቻለም። ይልቁንም ህይወት እየጠፋ ነው። በመልጋ ወረዳ ወተራ የሚባል ትንሽ ከተማ አለች። ወደ ኦሮሚያ የምትዋጠን ከተማ ነች። አስራ ሁለት ሰው ሞቷል። ጉጉማ አካባቢ ሁለት ሰው፣ ሀዋሳ ከተማ እስከ ትላንት ማምሻው ድረስ ሁለት ሶስት ሰው ነው የሞተው። እስካሁን እየደረሰን ያለው መረጃ አለቃ ወንዱ፣ አገረ ሰላም፣ ይርጋለም፣ ለኩ ሰዎች እየተመቱ እንደሆነ ነው የምናውቀውና ይሄ አለ የተባለውን የሀገራችን ሰላምና መረጋጋትን ጥያቄ ውስጥ እንደገና የሚፈት ነገር ስለሆነ ነው። ይህንን ውሳኔ ድርጅታችን ለውስጥ እየቻለ በስላማ ዞን ግጭቱ በተቆሰቆሰባቸው ከተሞች የሚገኙ የተለያዩ የህብረሰብ ክፍሎች መንግስት ተጨማሪ ሀይል በማስገባት የህዝቡን ደህንነት እንዲያስጠብቅና ዋስትናቸውን እንዲያረጋግጥ ነው የከተማዋ ነዋሪዎች የምናገሩት። በሌላ በኩል በተፈጠረው ችግር ማዘናቸውን ለክልሉ ቴሌቪዥን ጣቢያ በሰጡት መግለጫ የተናገሩት የክልሉ ቤተ መስተዳድር አቶ ሚሊዮን ማቶት በበኩላቸው ህዝቡ እንዲረጋጋ ጠይቀው የፀጥታ ኃይል በተለየ መልኩ መታየት የለበትም ብሏል። የሃይማኖት አባቶችና የአገር ሽማግሌዎች ከህዝብ ጋር በመወያየት የበኩላቸውን ድርሻ እንዲወጡም ጠይቀዋል። በጋራ በመሆን የአካባቢውን ሰላም ለማረጋገጥ አሁን የጸጥታ ኃይሉ እያደረገ ካለው እንቅስቃሴ ጎን ለጎን አጠናክሮ እንዲቀጥል ከዚህ ጋር ዳይ የተከፈተው ጉዳት ከልብ አብንን መግለጽ ይፈልጋለሁ። ስዳማ ዞን የተለያዩ ወረዳዎች እና ከተማዎች ውስጥ ባለው ሁኔታ መደበኛው የሰላም ሁኔታ ለመመለስ ዚ ስራዎች እየሰራን እንገኛለን። በአሁኑ ጊዜ የሀገር ሽማግሌዎች፣ የሃይማኖት አባቶች እንዲሁም አመራሩም ከወጣቶች ጋር ተቀናጅተው የሚሰሩበት ሁኔታ ለመፍጠር ስራዎች እየሰራን ነው የሚገኛለን። ይህን በማድረግ አሁን ላይ ያሉ ያለመረጋጋት ሁኔታ ወደ መደበኛ የመረጋጋት ሁኔታ ለማምጣት የሚደረገው ጥረት ላይ ሁሉም ወገን ተባባሪ መሆን የሚገባ ነው የሚሆነው ይህም ከማገኛ ጣለ መዋቅሩ የበልታ መደፍረስ ስለተከሰተ ለማገዝ የገባ መሆኑን በማወቅ የራሳችን ኃይል ነው። በመተባበር መንገዶችን ከመዝጋት መንገዶችን በመክፈት ሰላም ሁኔታችን ወደ መደበኛ ከመለስ ጣ መዋቅሮ መደበኛ ስራው አይደለም። በተለይ መከላከያ ኃይላቱ መደበኛው ስራ አይደለም። በየሰፈሩ አንደውን ሁኔታ ማረጋጋት የአካባቢ ፖሊስ እና ህብረተሰቡ ኃላፊነት የሚሆነውና ይህን ከማድረግ አንጻር ይህም ተለየም ማየት ገባ አይመስለኝም ስላምን ምን ግን ከማስከበር አንጻር መንግስት የተሰጠውን ኃላፊነት መወጣት ስለሚገባው የዜጎች ደህንነትን ከማረጋገጥ አንጻር መስራት የሚገባውን ስራ መስራትም ስለሚገባው ግዴታም ስለሆነ ይህንን ማድረግ ስራ እየሰራ ነው ያለው። የክልሉ ፖሊስ ኮሚሽን በበኩሉ ችግሩን በቁጥጥር ስር የማዋል ስራ እየሰራ መሆኑን ገልጸው፣ ሞቱ ስለተባሉና ስለወደመው ንብረት ግና እያጣራው ነው ሲል በኮሚሽኑ የህዝብ ግንኙነት ኢንስፔክተር የታገኘው በኩል ለቪዮኤ ገልጿል። እና ያው እንደ ጸጥታ ኃይል ነው ያለውን ነገር ልንነግረን የምንችለው የጸጥታ ኃይሉ ተቀናጅቶ ስራውን እየሰራ ነው። ከተማውም አሁን በአሁኑ ኔ በአሁን ሰዓት ላይ በሰላም እንቅስቃሴ፣ ተሽከርካሪ እንቅስቃሴ የጀመረበት ሁኔታ ላይ ነው የሚገኘው የጸጥታ ኃይሉ ስራውን ከምን ጊዜውም በላይ ተግቶ እየሰራ ይገኛል። የሐዋሳ ከተማው ማለት ነው። ተቀጠመ ሌሎች አሁን በሲዳማ ዞን ውስጥ ያሉ ከተሞች የተመሳሳይ ችግር ተፈጠረ። ትላንትም ዛሬ ዛሬ ያው ይሄ ለመቆጣጠር ተሞክሯል ላይ ነው ያለው። የጥጥት ኃይሉ በየትኛውም ቦታ ላይ የፈለገው ኃይል ገብቶ ስራውን እየሰራ በንብረትም በሰው ላይ የደረሰ ጉዳት ካለ ወደፊት አይተን መረጃውን እንሰጣችኋለን። በሰውና በንብረት ላይ የደረሰ ጉዳት ካለን ያለ አልደረሰም ለማለት ነው አይደለም፣ ያለውን ዳታውን ኤግዛክት የሆነ ቁጥር መስጠት ስላለብን እሱም ወደፊት ጠቅላላ አድርገን እንሰጣለን። አሁን ጠቅላላ ቀጥታውን ለማስከበር ስለሆነ እየተራረጠ ነው ያለነው፣ እሱም ወደፊት እንሰጣለን። መልካም። ግን ከተለያዩ ከተሞች ሀሳቦች ጥቃት ከተፈጸመ በኋላ ወይም ችግር ከተፈጠረ በኋላ ነው የመከላከላ ስራዎች ወይም የጸጥታው ሀይል የደረሰ ያለው የሚል ሀሳብ ያነሳሉ የአካባቢ ነዋሪዎች ክፍተት እንዳለ ነው የምንነግርህ። ለምን ሆነ አካባቢ ላይ ባለ የዘጠና ኃይል ነው መጀመሪያ ሰው የሚሰራው። ኃይል ሲያንስ ነው ኃይል መጠየቀው። እሱን ለማድረግ ጥረት ተደርጓል። በሚፈለገው ልክ ቁጥር ባለው ቁጥር ልክ ባለው ቦታ ላይ እንዲገኝ እየተደረገ ነው። መጀመሪያ አካባቢ ላይ ያለ ዘጠና ኃይል ነው ስራው መጫት ያለበት። ከዛ አቅም በላይ ሲሆን ነው ዋይ ያለለው። ሐዋሳ ከተማ ላይ በሚፈለገው ልክ የዘጠና ኃይል አለ። ሐዋሳ ከተማ ላይ ትናንት በተፈጠረው ችግር የታሰሩ ግለሰቦች እንዳሉ የተነገረ ይገኛል። ማህበራዊ ሚዲያ ላይም የተጻፈ እየተነገረ ያለው ይሄ ነው እና ሐዋሳ ከተማ ላይ የተጎዳውን ሰው ጨምሮ የታሰሩንም አጣርታችኋል ብለን ስለምናስብ የአዋሳ ከተማ መረጃ ምን ይመስላል? የሌሎችን እናቆይ ለማለት ተጠሪ ያው ይያዛል። አሁንም ይያዛል። ትናንትና የተያያዘ ነበረ ቁጥሩ ግን ይሄን ተጠርጣሪ እጃችን ላይ ያለ ማለት አንችንም። ገና እየመዘገብ ነው ገባ ላይ፣ አሁንም በአሁን በምደ ውል ሰአት ላይ እዛ ቦታ ላይ ያለው ተጠርጣሪዎች ይመጣሉ፣ ዛሬም ይመጣሉ። ተጠርጣሪ ናቸው ገና ተጣቶ ጉዳዩ ላይ ያሉበት የሉበት የሚለው ነገር በጥርጣሬ እየተያዙ ነው። መንገድ ላይም መንገድ ሲዘጉ የነበሩ ቅጣሰቦች ይያዛሉ። በዛ ልክ ነው ያለው መልጋ አካባቢ በተፈጠረው ግጭት በህዝብና በጸጥታዋይ መካከል ተኩስ ተከፍቶ ከሁለቱም በኩል በቁጥራቸው ከአስር በላይ የሚሆኑ ሰዎች ሞቷል የሚል መረጃ አለ። እኔ መረጃ የለኝም። የአሜሪካ ድምፅ ራዲዮ ዮናታን ዘብድዮስ ሀዋሳ። ዮናታን፣ እናመሰግናለን። ቀደም ሲል የጠቆምኩት ዘገባ ነው የሚቀጥለው። የሲዳማ ዞንን የክልልነት ጥያቄ ተከትሎ በተፈጠረ የጸጥታ ችግር ከትናንት ጀምሮ ሀያ የሚሆኑ ሰዎች እንደተገደሉ የሲዳማ አርነት ንቅናቄ በአህጽሮተ ቃል ሲአን ዋና ጸሐፊ ለቪዮኤ ገልጠዋል ብዙ ሰዎች መቁሰላቸውንም ተናግረዋል። መረጋጋትና ጸጥታ እንዲሰፍን የመከላከያ ሰራዊት ከዞኑ እንዲወጣም ሲአን ጠይቋል። መለስካቸው አመሀ የሲዳማ አርነት ንቅናቄ ዋና ጸሐፊ እና የኢትዮጵያ ዲሞክራሲያዊ ፌዴራላዊ አንድነት መድረክ የቁጥጥር ኮሚቴ አባል አቶ ለገሰ ላንቃሞን ከአዋሳ በስልክ አነጋግሯል። በአሁኑ ጊዜ ከሲዳማ ዞን የክልልነት ጥያቄ ጋር በተያያዘ በአካባቢው፣ በዞኑ በጣም ብዙ ችግር እየተፈጠረ እንደሆነ እንሰማለን። ከትላንትና ጀምሮ እስቲ ያለውን ሁኔታ ያስረዱኝ። ምንድን ነው የሆነው? የደረሰው ችግር ምንድን ነው? የክልልነት ጥያቄ ፋሚሌ አስራ አንድ አስራ አንድ የተባለው ቀርቦ እያለ በሀያ አራት ሰዓት ልዩነት ብሔራዊ ምርጫ ቦርድ የሰጠው መግለጫ አለ። ሪፈረንደም እንደሚያካሂድ በአምስት ወር ውስጥ እንደሚጨርስ ሲገልጽ አንዳንድ ቅድምኖታችን በማስቀመጥ እንደተናገር የሚታወቅ ሲሆን ሲዳማን ያስቆጣው በዛ በትንሽ ሰዓት ውስጥ ሕዝቡ ጉድማሌ ወጥቶ ይህንን ሁሉም ህዝብ ሳያውቅ ሳይመክርበት በዘገየ ሰዓት ላይ በተሰጠው መግለጫ ባለ መግባባት ና ጀቶ የሀገር ሽማግሌዎች፣ ፖለቲካ ፓርቲዎች፣ ሌሎችም የመንግስት አካላትም አልመከሩበትም። በሁለተኛ ቀን በአስራ አንድ አስራ አንድ ጠዋት ላይ ወደ ጉድማሌ ሲወጣ መንገዱ ሲዘጋ እና ጉድማሌው ሲዘጋ አትገቡም ሲባል ነው እንግዲህ ችግሮች የተፈጠረው። ከዛ በኋላ የተቆጣው ህዝብ ከተማ ውስጥ አንዳንድ ቦታዎች ጎማ ማቃጠል ና ድንጋይ ማስጠር መንገድ መዝጋት ነገር ሲያደርግ መከላከያ ገብቶ ሲከለክል ነበረ። ከዛ በኋላ አንድ ሶስት ሰው ከተማ ውስጥ ከሞተ በኋላ ስዳማ ወጣት ልጆች ከሞቱ በኋላ ነገሩ ወደ ከሰዓት በኋላ ወደ ገጠር ከተማዎች ና ገጠር ወረዳዎች ነው ተዛመተው። በዛ የተነሳ ወተራሳ የሚባል ቦታ ላይ መከላከያ ከኮፋሌ በኩል ገብቶ ወደ አርባ ጎና ለመሄድ ሲሞክር በተኮሰ ትኩስ የተነሳ አንድ አስራ አራት ሰው እንደ ሞተ፣ ከዛም በኋላ እስከ ጠዋት ድረስ ችግሮች እንደነበሩና አለም ገባቶች እንደነበሩ ነበርና አሁን ወደዛ አካባቢ ጋፍ ብለዋል። የሀዋሳ ከተማ በአሁኑ ሰዓት ላይ የትራንስፖርት እንቅስቃሴ አለ። ሰው ይንቀሳቀሳል። ሀዋሳ ደህና ነው። ወደ ሀገር ሰላም ነው የተዛመተው። ወደ ሀገር ሰላም አካባቢም ብዙ ሰው እንደ ሞተ ይነገራል። በትክክል ቁጥሩን ማገዝ አልቻልንም። የቆሰለ ብዙ ነው፣ የሞተ ብዙ ነው ይባላል። በትክክል ማውቀት ያለው ወደ ሀያ የሚሆን ሰው ነው የሞተው። አጠቃላይ አሁን የደረሰን መረጃ ምርጫ ቦርድ ውሳኔ ቅድመ ሁኔታ ያለው አልመሰለንም። እኛ ምኛ ስናነበው ቅድመ ሁኔታ የተባለው ምኑ ነው? እና ህዝቡን ያስቆጣው ምንድን ነው? ቅድመ ሁኔታ የተባለው ከተማው የሀዋሳ ከተማ ጉዳይ እና አንዳንድ ነገሮች ከዞኑ ጋር ከክልሉ ጋር ተነጋግረን የምንፈጽማቸው ይሆናል ሲባል ህዝቡ በትክክል ያንን ሊረዳ አልቻለም። ሁሉም ቤት ቴሌቪዥን የለም፣ ሬዲዮ የለም። ሬዲዮና ቴሌቪዥን ያለው ቀርቦ ቁጭ ብሎ መወያጅ አልቻለም። ወደ ታች ወደ ገጠር አካባቢ መረጃው በትክክል ባልመድረሱ፣ ከአመራሮችም ጋር ቁጭ ብለው ሽማግሌዎችም ሳይወያዩበት በመሀል ላይ ነው እንግዲህ ቀኑ አልቆ ወደ ሌላ ነገር የተዛወረው እና ይሄንን የተሰበሰበውን ህዝብ ለማረጋጋት ሲያንም ሆነ የሀገር ሽማግሌዎች እና ሌሎችም ጉዳዩን የሚያንቀሳቅሱት አካላት የወሰዱት እርምጃ አለ? አዎ፣ ሲያን እንግዲህ እያደረገ ያለው ሽማግሌዎችም ሞክረዋል፣ የሚያዳምጠውን በርግጣቷል። የሲዳማ ናገ በበኩሉ ከትላንትና ጀምሮ በተለያዩ ሚዲያዎች የብሔራዊ ምርጫ ቦርዱን መግለጫ በትክክል ተወያይተን በተከታታይ ስራቸውን እንዲጀምሩ ማስደረግ ነው እንጂ በቁጣና በድደት የሚሆን ነገር ጥሩ ስላይደለ እየመከርን ነው። እንግዲህ መከላከያ የገባው መከላከያ ከያናዱ ወረዳና ከያናዱ አካባቢ ወጥቶ ካምፕ ቢመለስና ፌስቡክ ውጭ ብሎ በጉድማሌ እንደተለመደው ተወያይቶ ሰላምና መረጋጋት እንዲኖር እንዲያደርግ ጥረት እያደረግን ነው። በተለያዩ ሚዲያዎች ላይ እየሰጠን ነው መግለጫ እየሰጠን ነው ያለ ነው። አጠቃላይ የፓርቲው መግለጫ ነገሩ ሲረጋጋ የምንሰጥ ይሆናል ብለን እንጠብቃለን። የመከላከያ ሰራዊት ከዞኑ መውጣቱ ለምንድን ነው የሚያስፈልገው? ምክንያቱም መከላከያው መውጣት ያስፈለገበት ምክንያት መከላከያን ባየ ቁጥር ነው እንግዲህ ህዝቡታችን የተቆጣ ያለው። ምክንያቱም መከላከያ የኃይል እርምጃ በመውሰዱ የተነሳ የቁጣው እንግዲህ ሰው ሲገደል የሚፈጠረው ነገር የሚታወቅ ነው እና ሰው የሞተበት ዘመድ የሞተበት አለ አስራ ሶስት ሰው አስራ አራት ሰው አንድ አካባቢ ላይ በአንድ ሁለት ሶስት ቀበሌ ውስጥ መሞት ከባድ በመሆኑ ሊያረጋጋው አይችልም። ኃይል እርምጃ ሊያረጋገው ስለማይችል ሽማግሌዎችና ፖለቲካ ፓርቲዎች ቢቻል ገዢ ፓርቲዎችም አካባቢው መረጋጋት እንዲኖር የራሳቸው መግለጫ ቢሰጡና ሰው እንዲረጋጋ ቢያደርጉ የተሻለ የሚሆን ነው የሚመስለን። እኛ ግን መከላከያ በመውጣት እንዲወጣ የምንፈልገው እንዲረጋጋ ነው፣ መረጋጋት እንዲኖር ነው። እንግዲህ ግን ትላንትና መከላከያ ያልደረሰበት የተለያዩ ከተሞች ቅድም የጠቀሷቸው እንደ አገረ ሰላም፣ ይርጋ አለም እና አለታ ወንዶን የመሳሰሉት ከተሞች ተለይቶ የተጠቁ ቤቶች፣ የተቃጠሉ ቤቶች እንዳሉ ተሰምቷል፣ ሪፖርት ተደርጓል። ይሄ መከላከያ ሳይገባ የተፈጸመውን ድርጊት እናንተ መሆናችሁ፣ ሌሎቹ የሚመለከታቸው አካላት ለማስቆም እንዴት አልቻላችሁም ታዲያ? ለማስቆም እንግዲህ መንገድ መዘጋት እና የራስን ደህንነት አስቸጋሪ በመሆኑ ነው እንጂ ለማረጋጋት የምንችል ይመስለናል። እኛ ማረጋጋት አቅም ይኖረናል ብዬ ተስፋ ነው የማደርገው። ምክንያቱም በሚዲያ ነው አሁን ከዛ በላይ ይሆን ነበር በሚዲያ ባንወጣና ሰላም እንድኖር ባንጮ ኖሮ ከዛ በላይ ይሆን ነበረ እና መከላከያ በገባ ቁጥር ነው አሁን በተለይ ጠዋት ላይ ሀገር ሰላም ዛሬ ወደ መረጋጋት ነበረ መከላከያ ይገባ እንደገና የተነሳ ነገር አለ ከባድ ነው ሞት የተነሳው ከዛ በኋላ መጀመሪያ ይሄ እርምጃ በሰዎች በንጹሀን ሰዎች ንብረት ላይ ጉዳት ከመድረሱ በፊት እንዴት አላረጋችሁም ይህንኑ ለምን አላረጋጋችሁም ታዲያ ንብረት እንዳይጠፋ ለማድረግ እንዲጠፋ ለማድረግ ፍላጎት የለንም። እኛ አላችሁ ማለት አይደለም አላችሁ አላልኩም እኮ። እንደሚሉኝ ከሆነ አቅሙ ካላችሁ ተሰሚነቱ ካላችሁ ይሄ ነገር ከመደረጉ በፊት ለምን አላስቆማችሁትም? ወደዚህ እርምጃ ለምን ሄደ ማለት ነው። እንዶም ቀኑም ሳይደርስ ነው ከምርጫ ቦርድ ይሄ ነገር እንደሚከሰት እና ችግሮች ይኖራሉ ቀደም ብላችሁ ለሕዝቡ የሚሆነውን አንድ ነገር በሉ በማለት በጽሁፍም በቃልም በተለያዩ ስብሰባዎችን ስናነሳ ነበር፣ ስንጮህ ነበረ። ይሄ እንደሚከሰት ቀደም ብለን እናቅ ነበረ እና ለጠቅላይ ሚኒስትሩም ግልባጭ አድርገናል፣ ለፌዴሬሽን ምክር ቤትም ግልባጭ አድርገናል። ችግሮች ይፈጠራሉ ሕዝቡ አስራ አንድ አስራ አንድ እያለ ያለው ልናስቆም የማንችለው ደረጃ እየሄደ ነው የሚለው ነገር ቀደም ብለን እንጀምረው ዛሬ አይደለም ትናንት አይደለም የምንጀምረው ነው፣ ቀደም ብለን ጀምረናል፣ በፓርቲ ደረጃ ግን ትላንትና ለማስቆም መንገድ መውጫም የለም፣ ተሽከርካሪም የለም፣ መውጣትም አትችልም ትላንትና። ዛሬ ነው መንቀሳቀስ የተቻለው እና ዛሬ እድል አግኝተን ነው ጸጥታው ትንሽ ልረጋጋ ከተማ ራሱ የቻለው እና ወደፊት እንዲህ ያሉ ነገሮች እንዳይፈጠሩ ምን ማድረግ ትችላላችሁ እናንተ? ማድረግ የምንችለው ከህዝብ ጋር መወያየት ነው። አጠቃላይ ሁኔታውን ለህዝብ ማሳወቅ ነው። ህዝቡን ቁጭ ብለው ተወያይቶ በሀገር ሽማግሌዎች ጉዳዩንና ችግሩን እንዲፈጡ ማድረግ ነው ያለብን ሰላም እንዲፈጠር የራሳችን ጥረት ማድረግ ነው ያለብን እንጂ በሀይልና በጉልበት የሚሆን ነገር የለም። በህገ መንግስቱ መሰረት በስርዓት ብሔራዊ ምርጫ ቦርድም እንግዲህ የራሱን ስራ እየሰራ በየሰዓቱ መግለጫዎችን እየሰጠ በዚህ ደረጃ ደርሻለሁ እያለ ህዝቡን እያረጋጋ ሲሄድ፣ እኛም በሃይማኖት ተቋማትም፣ በሽማግሌዎችም፣ በጊዮቶችም፣ በፓርቲም ደረጃ ለማረጋጋት ነው ጥረት የምናደርገው። ግን አሁን ከተፈጸሙት ድርጊቶች አኳያ ሲታይ ሲያን በህዝቡ ዘንድ ያለው ታማኝነት ወይም ተቀባይነት በጣም አነስተኛ እንደሆነ ያሳያል። ምክንያቱም የተፈጸሙ ድርጊቶች ከእናንተ ቁጥጥር ውጭ ናቸው የሚሉኛ ሆን ከኛ ቁጥጥር ውጭ የሆነበት ምክንያት ጊዜው በማጠሩ ነው። ጊዜው በአጥር ኖሮ ቀደም ብሎ ብሔራዊ ምርጫ ቦርድ ከአስር እና ከአስራ አምስት ቀን በፊት ቀደም ብሎ የፓርቲ ውሳኔ አድርጎ መግለጫ ከሚሰጥ ቀደም ብሎ የራሱን ስራ መስራት ቢችል ኖሮ ቦርድ አልተቋቋመም እንጂ የቆየው ብሔራዊ ምርጫ ቦርድ ቦርድ ልተቋቋመበት ወዲያው ለዚህ ጉዳይ ትኩረት ሰጥቶ በሰልፍ ጊዜ፣ በሰላም ሰልፍ ጊዜ፣ በስራ ማቆም አድማ ጊዜ ጸጥ አለው በዚህ በሰዓቱ እንኳን ተናግሮ በጊዜው ቢሆን ኖሮ የተሻለ ውጠት ማግኘት የምንችል ነበረ ግን በማቆየቱ ሀያ አራት ሰዓት ላይ ቀርቶ ያለ መግቢያ መመስጠቱ ለእኛም ለህዝቡም ሰዓት ያጠረበት ስለሆነ ነው የተቸገረ ነው። በእናንተ በኩል ህግ ያስቀመጠውን ግዴታ ሁሉ ተፈጽመናል የሚል እምነት ነው ያላችሁ። ህግ ያስቀመጠውን ሁኔታ ሁሉ የጠበቅን ቢሆንም አሁንም ብሔራዊ ምርጫ ቦርድ እራሱ ቀደም ብሎ መግለጫዎችና ዝርዝር ሁኔታዎችን ሰሌዳዎችን ቢገልጽና ህዝቡን እንዲረጋጋት ቢያደርግ ምንም ምክንያት የለውም። በአስራ አንድ አስራ አንድ ላይ ጨርሶ እዛ ብቻ ማለቅ አለበት የሚል ግምት በፓርቲ ደረጃ የለንም። በህጋዊና በህገ መንግስቱ መሰረት ግን እንደሚፈጸም እናምናለን። እሺ፣ አመሰግናለሁ አቶ ለገሰ ለአንጋሙ ለትብብሮ ይህንም አመሰግናለሁ። እንግዲህ የተሰጠኝ ድል መለስካቸው አምሃንና ዮናታን ዘብድዮስን በዘገባዎቻቸው እናመሰግናለን። አድማጮች፣ በዚህ አነጋጋሪ ይልቁንም አሳሳቢ በሆነ ርዕሰ ጉዳይ ዙሪያ የአካባቢው ተወላጆች የሆኑ የፓርቲ ተጠሪዎችና እንዲሁም ጥናት ያደረጉ ባለሙያዎችን ጨምሮ ሰፊ ውይይት በወቅታዊው በአሳሳቢው ግጭትና በመፍትሄዎቹ ዙሪያ የተደረገ ውይይት በነገው ምሽት ዝግጅታችን እንደሚኖር ከወዲሁ እናስታውቅ። በ22 በ25ና በ30 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈው ስርጭታችን እስከ አራት ሰዓት ይቀጥላል። አስተናጋጆች አዲሱ አበበና እኔም አሉላ ከበደ። ሁለተኛውን አጋማሽ ስርጭታችን በሚቀጥለው ቀዳሚ ቅንብር እንጀምራለን። በሰንቀሌ ፖሊስ ማሰልጠኛ የሚገኙ አንዳንድ የታሰሩ ግለሰቦች በምግብ እጥረትና አያያዝ ጉድለት እየታመሙ መሆናቸውን ገለጡ። መንግሥት በቶሎ ይልቀቀን እስኪለቀንም አያያዛችንን ያሻሽልልን ሲሉ አመልክተዋል። የኦሮሞ ፌዴራሊስት ኮንግረስ ፓርቲ አባላቱ መታሰራቸውንና ስለ ሰብአዊ አያያዛቸው ለማወቅ መቸገሩን አስታውቋል። የኦሮሚያ ጸጥታ ቢሮ ምክትል ኃላፊ በእስረኞቹ የሰብአዊ አያያዝ ላይ የሚነሳውን ቅሬታ ያስተባብላሉ። ናኮር መልካ ዝርዝሩን ልኳል። ሰሞኑን በአምቦ ዩኒቨርሲቲ ሪፈራል ሆስፒታል ተገኝቼ ከሰንቀሌ ፖሊስ ማሰልጠኛ ተቋም ለሕክምና የመጡ የታሰሩ ግለሰቦችን አነጋግሬ ነበር። በመንግስት ጸጥታ ኃይል ስለሚጠበቁ ጥራቱ የተሟላ ቃለመጠይቅ ላደርግላቸው ባልችልም እንዲሁ ቅርቤ ለምን እንደመጡና ያሉበትን ሁኔታ እንዲያስረዱኝ ጠይቄያቸው መልስ ሰጥተውኛል። ለደህንነታቸው ስለሚሰጉ ስማቸውን ከየት እንደታሰሩና የበሽታቸውን አይነት መናገር እንደማይፈልጉም ገልጸዋል። ከታሳሪዎች መካከል አንዱ ከምግብና ንጹህ ውሃ እጥረት ሳቢያ በጣም እንደሚያማቸው በመግለጽ ከታሰርኩ አንድ ወር ከሁለት ሳምንት አልፎኛል። ለምን እንደታሰርኩ ማንም አልነገረኝም። የጠየቀኝም የለም። ግን የሆነ ግን ታጣቂ ትደግፋላችሁ፣ ስንቅ ታቀብላላችሁ የሚል ውንጀላ ሲቀርብ ይሰማል። ከኔ ጋር ከ4 ሺህ እስከ 5 ሺህ የሚሆኑ ሰዎች አሉ ብለዋል። የምንተኛበት ቦታ ችግር ባይኖርም በመጸዳጃ ቤት እጥረት ሰዎች ለኩላሊት እና ሌሎችን በሽታዎች እየተጋለጡ ነው ሲሉም ገልጸዋል። መንግስት የሰብአዊ የያዛቸውን እንዲያሻሽልና በአሰት ተያዙ ያሏቸውንም በፍጥነት ይልቀቅ ሲሉ ጥሪ አቅርበዋል። የሁለት ወር እንዲሁም አምስት፣ ስምንትና ዘጠኝ ወራት ነብሰ ጡሮች በአያያዝ ጉለትና በደረሰባቸው እንግልት ሳቢያ ጽንሳቸው በመውረዱ እስካሁን ደም አልቆም ያላቸው ሴቶች አይቻለው የሚሉት ሌላው ስማቸው እንዳይጠቀስ የጠየቁ ታሳሪ ናቸው። እርሳቸውም በጣም እያመመኝ ነው ካሉ በኋላ የረባ ሕክምና ስላልተደረገልኝ ህመሜ ሊታገስልኝ አልቻለም ብለዋል። መንግስት እኛን ያመጣንበትን ምክንያት እስራትም ይሁን ታድሶ በዚህ ጊዜ ትጨርሳላችሁ እንዲልና ወደ ልጆቻችን በቶሎ መመለስ እንፈልጋለን ብለዋል። ምን ያህል ታሳሪዎች በሆስፒታሉ እንደታከሙና የህመማቸውን ምክንያት እንዲነግሩኝ የህክምና ክፍል ኃላፊ ዶክተር ጎንፋን ብጠይቅም ስለ ጉዳዩ መረጃ ስለሌለኝ ልተባበር አልችልም ስለ ጉዳዩ መረጃ ስለሌለኝ ልተባበር አልችልም፣ ነገር ግን ከሰዓት ደውልልኝ ካሉ በኋላ መልሼ ስደውልላቸው ስልካቸውን አላነሱልኝም። ከታሳሪዎች ቤተሰብ መካከልም ለደህንነቴ ስለምሰጋ ስሜ እንዳይጠቀስ ያሉት ግለሰብ የቤተሰብ አባላቸው አያያዝና ጤና እንደሚያሳስ

በኦሮሚያ ፖሊስ የሚለብሱ ማለት ነው አሁን የት ነው ያሉት አሁን ፖሊስ መስልጠኛ ሰንደል ትላይ የያዛቸው እዛ ውስጥ ስላለው ሁኔታ ያጣሩት ነገር አለ አሁን ላይ ባለፈው ሳምንት ላይ ምግብ አድማ አድርገዋል የሚባል ወሬ ሰንተናል ማለት ነው ለምንድን ነው ሲባል ምግብ የተሰጣቸው አይደለም አያያዛቸው ጥሩ አይደለም ብለው ማለት ነው መንግስት በተለያየ ጊዜ መግለጫ ሲሰጥ እኛም ስንጠይቅ ከ ምዕራብ ኦሮሚያ ጸጥታ ጋር በተያያዘ የጸጥታ ችግር እንዲፈጠር አድርገዋል ተብሎ የተጠረጠሩ ሰዎች ለታድሶ በተለያየ ቦታ እንደገቡ ነው የሚናገረውና ምናልባት ይህ የቤተሰብ አዋሎ ተካፋይ ነበሩ ወይስ ሌላ ምክንያት አለ? ነገር ያደረገው ነገር አለ ብዛ ካደረገ ደግሞ ማለት ልዳለ በህግ መጠየቅ ነበረባቸው ማለት ከአለምንም ደፋ ከቤት ይዘው እና መንግስት ደግሞ ይህን ነገር ማየት አለበት። በሰንቀሌ ከታሰሩ ሰዎች መካከል የእኛም አባላትና አመራሮች ይገኙበታል፣ ያሉት የኦሮሞ ፌዴራሊስት ኮንግረስ ፓርቲ ስራ አስፈጻሚ አባል አቶ ጥሩ ነገምታ መሆን አለበት በሚሉት ላይም ማብራሪያ ሰጥተዋል። በትክክል እንደተባለውም አባሎቻችን ከማዕከላዊ ኮሚቴ አባላት ጀምሮ የዞን አመራር አባላት እንዲሁም መደበኛ ማለት በብዛት ታስረው ይገኛሉ። ብዛታቸው ወደ ሀያ ይከታሉ የአመራር አባላት ብቻ አቶ ፖለቲካ መሄዳሩ ድጋሚ የማጥበብ አይነት እንቅስቃሴ አድርገን ነው የምንመለከተው። ከሰብአዊ መብት አያያዝ ጋር በተያያዘ በዚህ ዙሪያ ኦፌኮ ያደረገው ማጣራት አለ። እንግዲህ በግል ይሄ ደርሶባቸዋል የሚል መረጃ የለንም። መረጃም ደግሞ እንዳናገኘ የተደረገው ሰዎቹ ከቤተሰቦቻቸው ርቆ ቆፌ እኮ ሊደርስበት ከሚችለው ርቆ የታሰሩ ናቸው። ጤንነታቸው፣ ደህንነታቸው ምን ላይ እንዳለ አናክም። ሊታመሙ የሚጠይቃቸው ቤተሰብ የለም። እኛም በተለያየ ሁኔታ ልናስጠይቃቸው ሙከራ አድርገን አልተሳካልንም። ስለዚህ ከቤተሰብ ተነጥለው መታሰራቸው ከህግ አማካሪ ርቀው ስራቸው ሁሉ ሰብአዊ መብታቸውን እንደሚጎዳ ከተራ ወንጀለኝነትም በባሰ የሕልና እስረኞች መሆናቸውን ነው የሚያመላክተው። ይሄ አስቸጋሪ ሁኔታዎች ላይ እንዳሉ ነው የምንረዳው። ማለት የሚፈልጉት ነገር ምንድነው መደረግ ያለበት? ይህ አገር ኢትዮጵያ ኦሮሚያ የጋራ ሀገራችን ናት። ይህንን የጋራ ሀገራችን ውስጥ የሚያገባን አለ፣ የሚመለከተን ጉዳይ አለ። የጋራ የሆኑ ችግሮች በሚከሰቱበት ጊዜ በጋራ ተነጋግረን መፍትሄ የሚፈልግበት ይሻላል እንጂ የአንድ ወገን ጫፍ ብቻ ለሚከሰቱ ችግሮች ወይም ለሚፈጠሩ ችግሮች መፍትሄ አፈላላጊ አይሆንም። በተለይም ደግሞ የችግሩ አካል የነበረ ሰው ተረጋግቶ ሁኔታዎችን ማየት መቻል ይኖርበታል። በተለይ አመራር ላይ ያለው ፓርቲና መንግስት ይሄንን በጥሞና እንደገና ከልሰው ሊያዝ የሚገባ ነገር ነው። ምክንያቱም ኢትዮጵያ ወዳልተፈለገ አቅጣጫ መሄድ የለባትን የሚል እምነት አለን። ይሄንን እንደሚያሳስበን ነው ለህዝባችንም ለመንግስትም ለማሳወቅ የምንፈልገው የኦሮሚያ ጸጥታ ቢሮ ምክትል ኃላፊ ኮሎኔል አበበ ገረሱ ስለ ሰንቀሌ እስረኞች አያያዝ በተመለከተ ተከታዩን ብለዋል። ምን ያህል ሰዎች በመንግስት ተይዘው ይገኛሉ? በአሁኑ ሰዓት በየቀኑ በየቀኑ ተይዘው የሚገቡ ስለሆነ ቁጥራቸውን አሁን በትክክል የሰብአዊ መብት አያያዝ ላይ ችግር አለ የሚሉ ግለሰቦች አሉ። የሰብአዊ አያያዛቸው ምን ይመስላል? ናቸው ተረጋግጧል። ይሄ ነገር እንደዚህ እንዳደረጉ ገና እኔ ፍርድ ቤት ነው የሚያረጋግጠው። ተጠርጥሮ የተያዙ ናቸው። የፍርድ ሂደታቸው ተጀምሯል። ይጣራል። ገና እዛ እየተጣራ ፍርድ ይቀርባሉ። ጥሩ ከጤና አንጻር እየታመምን ነው የሚሉ ሰዎች አሉ። ምናልባት ከምን የተነሳ ነው እየታመሙ ያሉት? ይህንን ነገር አጣርተዋል። እንደ ማንኛውም ሰው ሊታመሙ ይችላሉ። እዛ ክሊኒክ አለ። ከአቅም በላይ ከሆነ ደግሞ ሲጠር ሪፈር ይሄዳሉ። የተለየ በሽታ እዛ ገብቶ ወይም ተላላፊ በሽታ ኖሮ ሳይሆን እንደ ማንኛውም ኅብረተሰብ እንደሚታመሙ ሊታመሙ ይችላሉ። ያ ደግሞ ክትትል ይደረግላቸዋል፣ ይታከማሉ ማለት ነው። ከዚህ በኋላ ያለው ሂደት ምንድን ነው? አንዳንዶቹ መቼ እንደምንለቀቅ አናቅም፣ ታድሶ የተባለውንም አልጀመርንም ይላሉ። ሁሉም ታድሶ አይገባም፣ ወንጀለኛ ይጠየቃል ናቸው ወደ ቤታቸው የሚመለሱ አሉ። ይሄ ደግሞ ሂደት አለ፣ በሂደቱ ይፈጸማል። ለምን አልተጀመረም እስካሁን ታድሶው ገና ገና አልተጠናቀቁ የተያዙ ናቸው። ታድሶው መቼ እንደሚጀመር እና እንደሚጠናቀቅ ባይገለጽም እንደጨረሱ ወደ መጡበት የሚመለሱ ይሆናል ሲሉ አስታውቀዋል። በወንጀል ድርጊቱ ተጠርጥሮ እንጂ በፖለቲካ አመለካከቱ ወይም ደግሞ የፖለቲካ ፓርቲ አባልነቱ የታሰረ አንድም ግለሰብ የለምም ሲሉ ገልጸዋል። ለቪኦኤ ናኮር መልካ አምቦ ናኮር፣ መልካ ለዘገባው እናመሰግናለን። ተከታዩ የስፖርት ቅንብር ነው። Yeah. colonialization, That FIFA is colonializing Africa again. ስለ ቅኝ አገዛዝ ፊፋ አፍሪካን በድጋሚ ቅኝ እየገዛ ነው ሲባል ስሰማ ቆይቻለሁ አሉ፣ የዓለም የእግር ኳስ ማህበራት ፌዴሬሽን ፊፋ ፕሬዚዳንት ጂያኒ ኢንፋንቲኖ ትላንት በተካሄደው የአፍሪካ እግር ኳስ ኮንፌዴሬሽን ካፍ ጠቅላላ ጉባኤ ላይ ባደረጉት ንግግር። ፋትማ ሳሙራ የፊፋ ዋና ጸሐፊ ሆነው ሲሾሙ ግን ተቃራኒውን አፍሪካ ፊፋን ቅኝ እየገዛች ነው የሚሉትን አልሰማሁም ሲሉም ቀጠሉ። የዚህ ሁሉ ዝግብ መነሻ በካፍ ውስጥ ያለውን ችግር ይቀርፋሉ በሚል ሴኔጋላዊቷ የፊፋ ዋና ጸሐፊ ፋትማ ሳሙራ ጊዜያዊ የካፍ የበላይ አስተዳዳሪ ሆነው መሾማቸው ነው። ይህ ከመሆኑ በፊት ደግሞ የካፍ ፕሬዚደንት አህመድ አህመድ በሙስናና ማጭበርበር ተጠርጥረው በፈረንሳይ ፖሊስ በቁጥጥር ስር ውለው ተለቀዋል። በስልጣን ይባልጋሉ የሚል ተደጋጋሚ ቅሬታም ከራሳቸው የሥራ አስፈጻሚ አባላት ሳይቀር ሲቀርብባቸው ነበር። የአፍሪካ እግር ኳስ ውስጥ ያለውን ለውጥ ያፋጥናሉ፣ ችግሩን ይቀርፋሉ በሚል የመጡት ፋትማ ሳሙራ። ሹመታቸው በካፍ ስራ አስፈጻሚ ኮሚቴ ጸድቆላቸዋል። ይህን ሹመት የቀድሞ የፊፋ ፕሬዚዳንት ሴፕ ብላተር ለቢቢሲ በሰጡት አስተያየት አዲሱ የቅኝ አገዛዝ መንገድ ሲሉት፣ እርሳቸውን የተኩት ኢንፋንቲኖ ደግሞ ካፍን መርዳት ነው ብለውታል። በካፍ ያለው ውዝግብ ግን በዚህ አላበቃም። ፕሬዚዳንቱ አህመድ አህመድ ተቀዳሚ ምክትል ፕሬዝዳንታቸውን አማጁ ፒኒክን ከኃላፊነት አንስተዋል። ሌላው ደግሞ የዳኝነት ውዝግቡ ነው። ካፍ በትዊተር ገጹ በኩል የፍጻሜውን ጨዋታ የሚመሩት ደቡብ አፍሪካዊው ቪክቶር ጎሜዝ እንደሆኑ አሳውቆ የነበረ ቢሆንም የዋንጫውን ፍልሚያ የሚዳኙት ግን ካሜሩናዊው አሊዩም አሊሁ መሆናቸው ታውቋል። ስህተቱ የተሰራው የካፍን የማህበራዊ ትስስር ገጾች እንዲያስተዳድር ኃላፊነት በተሰጠው ሶስተኛ ወገን መሆኑን ካፍ አስታውቋል። ከነዚህ ከሜዳ ውጭ ካሉ አስተዳደራዊ ውዝግቦች ባለፈ ግን የአፍሪካ ዋንጫው በአንድ ምድብ የነበሩትን ሴኔጋል ና አልጄሪያን በፍጻሜ ያፋልማል። በኮከቡ ሪያድ ማህሬዝ የሚመሩት አልጄሪያዎች በምድቡ ከሴኔጋል ጋር ያደረጉትን ጨዋታ ጨምሮ ስድስቱንም የአፍሪካ ዋንጫ ግጥሚያዎቻቸውን አሸንፈዋል። 12 ጎሎቹን ያስቆጠሩት የበረሃዎቹ ቀበሮች ከ29 ዓመታት በኋላ ሁለተኛ የአፍሪካ ዋንጫቸውን ለማንሳት በሳዲዮ ማኔ የሚመራውን የሴኔጋል የአጥቂ መስመር ማቆም ይኖርባቸዋል። ሴኔጋሎች በኤልሃጂ ዲዩፍ፣ ፓፓ ዲዮፕ፣ ሳሊፍ ዲያዩ፣ ካሊሉ ፋዲጋ፣ አንሪ ካማራ ና በአሁኑ አሰልጣኛቸው አሉ ሲሴ ዘመን በነበራቸው ወርቃማ ትውልድ እንኳን ያላሳኩትን የአፍሪካ ሻምፒዮንነት ሕልም እውን እንዲሆን ለማድረግም ያለኮከቡ ተከላካያቸው ካሊዱ ኩልጊባሊ ማህሬዝ ና ዮሴፍ ቤላይል የሚመሩትን የአልጄሪያ አጥቂ መስመር ማቆም የሚጠበቅባቸው ይሆናል። የሁለቱ ቡድኖች ፍልሚያ ምሽት አራት ሰዓት ይጀመራል። ለአሜሪካ ድምፅ ሬዲዮ ግርማቸው ከበደ አዲስ አበባ። ግርማቸው ከበደን እናመሰግናለን። ከሜዳ ውጭ ያሉ አስተዳደራዊ ውዝግቦች ጥላ ያጠሉበት የግብፁ አፍሪካ ዋንጫ ዛሬ ፍጻሜውን የሚያገኝበትን ጨምሮ ላደረሰን ዘገባዎች እናመሰግናለን። አሁን ለጥያቄው መልስ ለጥያቄው መልስ ሰሞኑን ስናስተዋውቅ እንደሰነበት ነው፣ ቋንቋና የጎሳ ማንነትን መሰረት አድርጎ በኢትዮጵያ የተዘረጋው የፌዴራሊዝም ስርዓት ወደ እርስ በእርስ ግጭት ያምራል አገሪቱ እንድትበተንም ያደርጋል ሲሉ ስጋታቸውን የሚገልጹ በርካቶች ናቸው። አገሪቱ ውስጥ የማንነት ጥያቄ ያለ የሚሉ ወገኖች ደግሞ የፌዴራል ስርዓቱ ማንነትን መሠረት ማድረጉን ይደግፋሉ። ሰሞኑን እንደሚዘገበውም እስካሁን የቋንቋን ወይም የጎሳን ማንነት መሰረት አድርገው ያልተካለሉ ብሔረሰቦች በክልል ደረጃ እንዋቀር የሚል ጥያቄ እያቀረቡ ናቸው። ለመሆኑ የአገሪቱን አንድነት አስጠብቆ የሕዝቦቿን መብቶች የሚያስከብር ፌዴራል ስርዓት ላይ እንዴት ይደረሳል የሚሉትን ጨምሮ ለአድማጮች ጥያቄዎች መልስ የሚሰጡ ሁለት ምሁራን ጋብዘናል። ዶክተር አስናቀ ከፋለ በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስና የዓለም አቀፍ ግንኙነት መምህር፣ ዶክተር ኢታና ሀብቴ በኦበርሊ ኦሃዮ ኮሌጅ የአፍሪቃ ታሪክ መምህር ናቸው። የፕሮግራሙ አዘጋጅና አቅራቢ ትስታ ብላቸው። በጣም ነው የማመሰግናችሁ። ዶክተር አስናቀ ከፋለ ከአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነት መምህር፣ ዶክተር ኢታና ሀብቴ በኦሃዮ ኦበርሊን ኮሌጅ የአፍሪቃ ታሪክ መምህር። ቋንቋና የጎሳ ማንነትን መሰረት ያደረገ ፌዴራሊዝም ላይ ነው የምንወያየው። በአድማጮቼ ስም አመሰግናለሁ ሁለታችሁንም። እሺ መጀመሪያ እስቲ አሁን ሰሞኑን ያለውን በዚሁ በክልል ምስረታ ጉዳይ ሲዳማ ውስጥ የሚካሄደውን ግጭትና አመፅ በተመለከተ አመለካከታችሁን ልውሰድ። ከትላንት ጀምሮ አሁን እንግዲህ ወደ 11 ሰው ሞቷል። ንብረት ወድሟል። የመንግስት መስሪያ ቤቶች ተቃጥለዋል። የሲዳማ ተወላጆች ያልሆኑ ሰዎች ንብረታቸው እየወደመ ነው በእሳት ቃጠሎ። የምርጫ ቦርድ ደግሞ አምስት ወር ስጡኝ ህዝበ ውሳኔውን እስከማካሄድ ብሎ እሮብ እለታ ጥያቄ አቅርቦ ነበረ ነገር ግን በወጣቶች የሚመራው ተቃውሞ በሲዳማ ከተሞች ወደ አመስ ተለውጧልና፣ በዚህ ላይ እስቲ አመለካከታችሁን ልውሰድ። አስቀድሜ ዶክተር አስናቀ፣ መቼም አሁን ዜናውን ከአንቺ የሰማሁት ግጭትና ሁከት እንደነበረ ትናንትና ከአንዳንድ ዜና ማሰራጫ ውስጥ ሰምቻለሁኝ። እንዲህ መሆን ያለበት አልመሰለኝም። የዚህ የክልል ጥያቄው የተብላላ ነው፣ ለብዙ ጊዜ የተነሳ ነው። አሁን ወደነ ምርጫ ቦርድ አምስት ወር ሰጠኝ የሚል ጥያቄን ያቀረበው የህዝበ ውሳኔ ጥያቄ እንግዲህ በአምስት ወር ውስጥ ህዝበ ውሳኔ ከተካሄደ በኋላ ውጤቱ ይፋ ሆኖ የክልል ምስረታው ተግባራዊ ይሆናል ተብሎ ነው የሚታሰበው እና የክልል ምስረታ ጥያቄ እንግዲህ በሕገ መንግስቱም የተፈቀደ ነው። ጥያቄውን የሚያነሱ የተለያዩ ሕብረተሰብ ክፍሎች አሉ። የፖለቲካ እንቅስቃሴዎች አሉ። በሲዳማ ብቻ ሳይሆን አሁን በሌሎችም በተለመደው ክልል የክልል ምስረታ ጥያቄ ወደቡብ ከትና ወደ ድብት ወደ ሰዞ መጥፋት ማምራት አለበት አይመስለኝም። በጣም ያሳዝናል። ህግና ስርዓቱ ተከትሎ የሚሄዱ ነገር አስፈላጊ የሚሆን ይመስለኝ። ዶክተር ኢታና እንግዲህ ተመሳሳይ ጥያቄ ነው የማቀርብሎት። እሺ፣ ትዝታ አመሰግናለሁ። በመጀመሪያ ለጠፋው ህይወት ለስዳማ ወንድምና እህቶቻችን የጠፋውን ህይወት የተሰማኝን አዘን መግለጽ እወዳለሁ። በእውነቱ ከሆነ በዚህ ሰዓት አንድም ህይወት በዚህ ጉዳይ ላይ መጥፋት አልነበረበትም። ስለዚህ በጣም ነው ያዘንኩት፣ በጣም ነው የሚያሳዝነው። እንግዲህ የሲዳማ ህዝብ ይሄንን የራስ ገዝ ወይ ደግሞ ራስን የማስተዳደር የክልልነት ጥያቄ ማቅረብ ከጀመረ ዘመናት ተቆጥረዋል። ብዙ ዘመን የታገለበት ጉዳይ ነው። በዚሁ ሁኔታ እንግዲህ በተለያዩ የመንግስት እርምጃዎች ጥያቄ ወደኋላ እየተገፋ እየተንከባለለ ዛሬ የደረሰበት ሁኔታ ነው ያለው። ስለዚህ ህዝቡ ውስጥ በጣም የጠለቀ ቁስል እንዳለ ይታወቃል። በነገራችን ላይ ይሄ ጥያቄ ህገ መንግስታዊ ጥያቄ ነው። ህገ መንግስቱ የሚፈቅደው ጥያቄ ነው። ህገ መንግስቱ ላይ ተመስርቶ የዞኑ ህዝብ ለምክር ቤቱ ያገዙ ያስገባው ጥያቄ ተቀባይነት አግኝቶ ጸድቆ ወደ ምርጫ ቦርድ ከሄደ አንድ አመት አትቆጥሯል። በዚህ አንድ አመት ውስጥ ምርጫ ቦርድ ምንም አይነት መልስ መስጠት አልቻለም። መልስ መስጠት አለመቻል ብቻ ሳይሆን ባለፉት ሳምንታት አንድ መድረክ አዘጋጅቶ ምርጫ ቦርድ የፖለቲካ አቋም የመያዝ አዝማሚያ የሚያሳይ አይነት መድረክ ይዟል። ምርጫ ቦርድ የህብረ ብሔራዊ ፌዴራሊዝምን አመለካከት የሚቃወሙ ምሁራንን ሰብስቦ ህዝቡ ላይ የማይገባ ኮመንቶች እንዲሰጡ ተደርጓል። በተጨማሪ ጠቅላይ ሚኒስትሩ የማይገባ ኮመንትና ዛቻ ፓርላማ ላይ አቅርበዋል። እነኚህ ሁሉ ምክንያቶች ተደማምረው ህዝቡን ወደ ወደማይገባ እርምጃ እንደገፉት ይገባኛል። ሆኖም ግን እዚህ ደረጃ ላይ ተደርሶ አንድም ህይወት መጥፋት ባልነበረበት ሰዓት ይሄ መድረሱ በጣም የሚያሳዝን ነው። አሁንም ደግሞ ተጨማሪ ህይወት እንዳይጠፋ፣ ተጨማሪ ንብረት እንዳይጠፋ መንግስትም እጁን እንዲሰበስብ ህዝቡም መብቱን ወደኋላ በህጋዊ መንገዱ መግፋቱን እንዲቀጥልበት ብዬ ነው የምለው። ነገር ግን ምርጫ ቦርድ አምስት ወር ይሰጠኝ ያለው ባለፈው አንድ አመት ውስጥ ይሄንን ነገር ቢናገር ኖሮ ይሄ ዛሬ የጠፋው ይሄ የሰው ህይወት የጠፋው ንብረት ባልጠፋ ነበረ። ምርጫ ቦርድ እንደሰማችሁት ከዚህ በፊት አቅም አንሶኛል፣ በአቅም ማነት ምክንያት ምንም ነገር ማድረግ አልቻልኩ ማለ? ከዛ ቀጥሎ ደግሞ ምሁራንም ሰብስቦ እንዳውም የማይገባ ጥያቄ ነው የሚል አይነት አዝማሚያ ሰብሳቢዋን ጨምሮ እንደዚህ አይነት ሀሳብ ሰጡ። በጊዜ ይሄ ነገር ቢነገር ኖሮ ህዝቡ እዚህ ውስጥ አይገባም ነበረ። መንግስትም ይህንን እርምጃ ወደ መውሰድ አይገባም ነበረ። ምክንያቱም ህዝቡ መልስ ሲያጣ ሰልፍ ወጣ፣ ሁለት ሶስት ጊዜ ሰልፍ ወጣ። ብዙ ጊዜ ህዝቡ በጣም በጨዋነት በጣም በትዕግስት ጠበቀ ህዝቡ ከመንግስትና ከምርጫ ቦርድ ግን ምንም መልስ ሊሰጠው አልቻለም እና አብዛኛውን ኃላፊነት መንግስት ይወስዳል ባይነኝ። አድማጮች፣ ውይይቱ አላበቃም፣ ይቀጥላል። ዶክተር ኢታና በጣም አመሰግናለሁ ስለሰጡኝ አስተያየት። ነገር ግን እንግዲህ ኢትዮጵያ በለውጥ ካሄደች ያለፈውን አንድ አመትና የምርጫ ቦርድ በአዲስ መልክ የምርጫ ቦርድ ራሱ እየተዋቀረ ነበረ መልስ ለመስጠት ማለቴ ነው ለሲዳማ ላቀረበው ጥያቄ አፋጣኝ መልስ ለመስጠት ጠቅላይ ሚኒስትሩም ቢሆኑ ህገ መንግስቱን ጠቅሰው ነው እንዲቆይ እንጂ ህዝበ ውሳኔው እንዲዘገይ የጠየቁት እንጂ ይቀራል አላሉም። ዶክተር አስናቀ ከፋለ እዚህ ላይ የሚጨምሩት አለ? እኔ የሚለው ምንድን ነው የዚህ ጥያቄው የዞኑ ምክር ቤት ከዚህ በፊትም ቀርቧል። የሲዳማ ከ አስራ ዘጠኝ መቶ ዘጠና ሰባት ምርጫ በኋላ በዞኑ ምክር ቤት የረፈረንደም ጥያቄ ቀርቦ ወደ ፌዴሬሽን ምክር ቤት አምሪቶ እዛ በኢህአዴግ ውስጥ የተደረገው ይት በኢህአዴግ ውስጥ የተሰጠ መመሪያ መሰረት ያ ነገር ቀርቷል። እንግዲህ የቆየ ነው ጉዳዩ ለረጅም ጊዜ። አቶሰሪታናም ቅድም እንዳነሱት የቆየ ጥያቄ ነው። አሁን በዚህ በአንድ አመት ውስጥ እንግዲህ ሀገራችን ብዙ ነገር እያስተናገደች ነው ያለው። ለውጥ አለ። ከለውጥኛ ግ አንዱ የተደረገው ነገር ምንድን ነው? እነዚህ ቁልፍ የሆኑ የዲሞክራሲ ተቋማት የሚባሉትም እንደ ምርጫ ቦርድ፣ የሰብአዊ ኮሚሽን፣ ሌሎችንም እንደ አዲስ የማደራጀት ሂደት ውስጥ ነው የተገባው እና ምርጫ ቦርድ ተደራጅቶ ይህን ጉዳይ ከዚህ የፈጠነ ሁኔታ ለማድረግ ይችል ነበረ ለማለት ትንሽ የሚያደጋ ይመስለኛል። ምርጫ ቦርድ ራሱ የተሟላው ትነቱ ጥር ጊዜ ሰኔ ውስጥ ነው አባላቶቹ ተሟልቶ የተሾሙት። አዋጆቹንም የማርቀቅና የምርጫ ቦርድን የተራባቸውን አዋጆቹን እንደ አዲስ የማውጣት ሂደቱ እራሱ ጥር ጊዜ ነው እየተካሄደ ያለ። አሁን ሀገሪቱ ያለችበት የለውጡ ሂደት ፈጣን ነው። በጣም ፈጣን ነው። ብዙ አይነት የሲዳማ ብቻ ሳይሆን በተለያዩ አቅጣጫዎች ብዙ ጊዜ የሰረኑ ጥያቄዎች ይነሳሉ። እነዚህ ጥያቄዎችን የሚያነሱ ክፍሎች በአስቸኳይ መልስ ይፈልጋሉ። አድማጮች ውይይቱ አላበቃም። በነገው ምሽት በስፋት ይቀጥላል። አሁን የማጠቃለያ ዜናውን ከአዲሱ አበበ። የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ማይክ ፖምፒዮ አርጀንቲና ይገኛሉ። ምክንያት ዩናይትድ ስቴትስ በሽብርተኛነት ላይ ለምታካሄደው ትግል የላቲን አሜሪካ መሪዎች ድጋፋቸውን እንዲሰጡ ቅስቀሳ ለማድረግ ከፍተኛው የአሜሪካ ዲፕሎማት ዛሬ አርብ ቦኖስ አይረስ ላይ ንግግር እንደሚያደርጉም ታውቋል። ባለፈው ሰኞ የአርጀንቲና የደህንነት ባለሥልጣናት ሊባኖስ ውስጥ የሚገኘውን የሂዝቡላህ አማፂ ቡድን በሽብርተኛነት መፈረጃቸው ይታወቃል። ይህም ሽብርተኝነትን በመዋጋት ረገድ ዩናይትድ ስቴትስ በዓለም አቀፍ ደረጃ የሚኖረዋትን ሸሪክ ሀገሮች ቁጥር እንደሚጨምርላት ነው የተነገረው። በርማ ትባል የነበረችው ማያንማር ወደ አንድ ሚሊዮን የሚጠጉና የዘር ፍጅትን ሽሽት አገር ጥለው የወጡ የሮሄንጂያ ስደተኞችን ወደ አገራቸው እንድትመልስ ባንግላዴሽ ጠየቀች። አንድ ከፍተኛ ባለስልጣኗም ዓለም አቀፍ የኢኮኖሚ ማዕቀብ እንዲጣልባት አሳስበዋል። ማያንማር እንደ አውሮፓ አቆጣጠረ በ2017 ዓ ም በአካሄደችው ግድያ የተነሳ ብዙሀኑ ሙስሊም የሆኑባቸው ስደተኞች ወደ ባንግላዴሽ መሰደዳቸው አይዘነጋም። ጥቃቱ የጅምላ ግድያንና ወሲባዊ ወከባን ይጨምረ እንደነበረም ታውቋል። የውጭ ጉዳይ ሚኒስትሩ አቡል ካላም አብዱል ሞመን ባለፈው ረቡዕ ባቀረቡት ጥሪ አለም አቀፍ የማህበረሰብ አለም አቀፉ ማህበረሰብ ማያንማር ላይ ጠንካራ ማዕቀብ እንዲጥል አሳስበዋል። አድማጮች ስርጭታችን ወደ መገባደዱ እያመራ ነው። በነገ ዕለት ቀደም ብለን ያስተዋወቅ ነው የተጀመረው ውይይትና ሌላም የትንታኔ ውይይት በተለይ በአሁኑ ሰዓት በሲዳማ ዞን የክልልነት ጥያቄን ተከትሎ በተፈጠረው የጸጥታ ችግር ሳቢያ የተፈጠረውን ቀውስ የሚመለከት መፍትሄዎቹን የሚመለከት ውይይት ይኖረናል። አሁን የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25ና እና በ31 ሜትር ባንዶች እንዲሁም በአሀዱ ኤፍኤም ራዲዮ 94.3 በናይል ሰዓትም ጨምሮ በየቀኑ ክምስ ሰዓት ጀምሮ የሚያስተላልፈውን ስርጭት በዛሬ ያዘጋጀውን ፕሮግራም እዚ ላይ አበቃ። ያስተናገድ ናችሁ አሉላ ከበደና አዲሱ አበበ ነን። ንጉሱ ታምሬ ፕሮግራሙን ሲመራና ና ሲያቀነባበር አምሽቷል። ከእኛ ቀጥሎ የሚቀርበው የትግርኛ ስርጭታችን ነው። በእኛ በኩል ሰላም፣ ደህና ደሩ Thank Gidi <music> gidi